ስማቸው ያልተጠቀሰ አንድ በሃምሳዎቹ የዕድሜ ክልል የሚገኙ የቤት እመቤት መኪና መንዳት የተፈቀደበትን መጪውን ሰኔ ወር መታገስ አላስችል ብሏቸው በመካና በጂዳ መሀል ሲያሽከረክሩ በደረሰ አደጋ ከጎናቸው የነበረ የ13 ዓመት ወጣት ሲሞት እርሳቸው በጽኑ ቆስለዋል። ፖሊስ ሴትየዋ እንደ ማንኛውም የትራፊክ ሕግ ተላላፊ እንደሚቀጡ ነው ያሳወቀው። በርካታ የሳውዲ ሴቶች ደስታቸውን ለመግለጽም ሆነ መንዳት መቻላቸውን ለማሳየትም በሚመስል መልኩ መኪና እያሽከረከሩ በየጎዳናው መታየት ጀምረዋል። ባል ሚስቱን፣ ልጅ እናቱን መኪና እያለማመዱ ጎዳና ወጥተዋል። ምስላቸውንም ቀርጸው በማህበራዊ ሚዲያ ይሄውላችሁ ብለዋል። ለሴቶች የተቸረው የመኪና መንዳት አዋጅ ከሴቶቹ እኩል የሳውዲ ባንኮችንና የመኪና አቅራቢ ኩባንያዎችን ማስፈንጥዟል። ሳውዲ አረቢያ በውጭ አገር ዜጎች ላይ የነፍስ ወከፍ ግብር ከጣለች ጀምሮ ተቀዛቅዞ የነበረው የተሽከርካሪዎች ገበያም መሟሟቅ ጀምሯል። አንዳንድ ጥናቶችን ዋቢ በማድረግ የሪያዱ ነዋሪ አቶ ቢኒያም ክፍሌ እንደሚያስረዱት በሚቀጥለው የፈረንጆች ዓመት አጋማሽ ላይ የተሽከርካሪዎች ሽያጭ ከአራት በመቶ በላይ ሊጨምር ይችላል። ይህንን መሰረት በማድረግም ባንኮችም ሆኑ የመኪና አምራች ወኪሎች በከፍተኛ የማስተዋወቅ ስራ ላይ ተጠምደዋል። ለሳውዲ ሴቶች ደስታ የሆነውን ያህል እነርሱን በማጓጓዝ ኑሯቸውን የመሰረቱት ከአንድ ሚሊየን ሶስት መቶ ሺህ በላይ የውጭ ሀገር ዜጎች የሐዘን ድባብ ውስጥ ናቸው። የሳውዲ መንግሥት ለእነዚህ ሹፌሮች በየአመቱ ስድስት ነጥብ ሰባት ቢሊየን ዶላር ወጪ እንደሚያወጣ የመንግስት የፋይናንስ ምንጮች ይፋ አድርገዋል። በቤተሰብ ደረጃም እያንዳንዱ የሳውዲ ቤተሰብ ሴት መኪና ባለመንዳቷ ብቻ በአማካይ አራት መቶ ዶላር ወርሃዊ ክፍያ ለሾፌር ይከፍላል። ይህ ሁሉ ሲታይ አቶ ቢኒያም እንደሚሉት ለሳውዲ ቤተሰቦች ኢኮኖሚያዊ ጠቀሜታው የጎላ ነው። እንግዲህ ለአንድ ሾፌር የሚከፈለው አቨሬጅ ዋጋ አማካኝ 400 ዶላር አካባቢ ነው። 400 ዶላር ደግሞ ማለት ሳውዲ አረቢያ ውስጥ በሶስት ዓመት የመኪና ባለቤት የሚያደርግ ነው። በረጅም ጊዜ የብድር ስምምነት አማካኝነት በሶስትና በአራት ዓመት ውስጥ ቆንጆ መኪና መያዝ ይችላል። አራት መቶ ማለት እኮ በወር ነው። እንግዲህ ሴቶች ልጆቻቸውን ትምህርት ቤት ለማድረሻና ስራ ለመግቢያ ቢጠቀሙበት ስድስት ሰባት ዓመት ያለ ችግር ሊያገለግል የሚችል መኪና ነው። ከዚህ የተነሳ ለሹፌር ብቻ የሚከፈለውን ብናስብ ለሴቷን ለማመላለስ የሚከፈለውን ብቻ ብናስብ ራሱ በኢኮኖሚ አገላለጹ አትራፊ ነው። ማህበራዊ ሚዲያዎች በበኩላቸው የሴቶች መኪና መንዳት ተፈቀደላቸውን ዜና ግራና ቀኝ ያራግበውታል። በድጋፍም ሆነ በነቀፋ የተሞሉ በርካታ ቪዲዮዎችና የካርቶን ምስሎች በስፋት ተለቀዋል። አንዳንዶቹ በሴቶች መኪና መንዳት የሚሳለቁ ሌሎች ደግሞ በሴቶች መንዳት በተገረሙ ወንዶች ሰዎች የሚያፌዙ ናቸው። የሳውዲ መንግስት ታዲያ ይህንን ቅጣጣ የተባለን ሹፈትና ስላቅ አደብ ለማስገዛት ይመስላል ጥብቅ የሆነ የማህበራዊ ሚዲያ ሕግ አውጥቷል። አቶ አለማየሁ ሸዋ እንደሚሉት በተለይ ጾታዊ ትንኮሳን እንደማይታገስ ነው የሳውዲ መንግስት እያስገነዘበ ያለው ህጉንም በመንዳት ላይ ያሉ ሴቶችን ዲስካሬጅ የሚያደርግ ነገር ማንኛውን ነገር መለጠፍ አጥብቆ የተከለከለ እንደሆነ የሚያመልክት አዋጅ ወጥቷል። ሴቶች መኪና ሲነዱ አላይም እርምጃም እወስዳለሁ ብሎ በማህበራዊ ሚዲያ ዝቷል የተባለንም አንድ ሰው ፖሊስ በቁጥጥር ስር መዋሉ ተዘግቧል። ሴቶች መኪና እንዲነዱ ቢፈቀድም ተግባራዊነቱ እስከ መጪው ሰኔ ገደብ ተጥሎበታል። ለዚህ ምክንያቱ ለተግባራዊነቱ የሚረዱ ዝርዝር መመሪያና ደንቦች በጥንቃቄ እንዲዘጋጁ በሚል ነው። ሳውዲ አረቢያ ሴቶች ሙሉ በሙሉ በወንዶች ሞግዚትነት ስር ናቸው። ለመግባትም ሆነ ለመውጣት የባሎቻቸውን ወይንም የአባቶቻቸውን ፍቃድ ማግኘት አለባቸው። አሁንም መንጃ ፍቃድ ለማውጣትም ሆነ መኪና ይዞ ጎዳና ለመውጣት የባል አሊያም የአባት ፍቃድ ያስፈልጋል ወይንስ አያስፈልግም በሚለው ዝርዝር መመሪያ እንዲያወጣ የተቋቋመው አብይ ኮሚቴ ዋነኛ ስራው እንደሚሆን ይጠበቃል። ስለሺ ሽብሩ ለዶቸቨለ ሪያድ።